مسلام <laughs> <laughs>

ከእግዚአብሔር ዋጋ እናገኛለን ብለን ነው ለዚህ ና ይህን ከምናደርግበት ጊዜ ይህ በአሁኑ ሰዓት የምናከናወነው አምልኮ ነው። አምልኮ የራሱ ስርዓት ያለ ነው። አምልኮ እግዚአብሔር ብቻ ነው የሚመለከው። አምልኮ በስርዓት ተቀረበ እግዚአብሔር ተኛ የሚቀበለው የተወደደ መስዋዕት ነው።

ia Tarimana atasram Golden Sweep, Yamien Ta Bahint Me Tertira Exec。ia Tera Am apology. ia Tarimana atasεί kabla natuurlijk yang melep trees Knaas Malik Ay aesthetic nose. I 나중에, Sh yuan ktidwei kesehatanцев, aTYaha wada grazi gu liter

Engkau kini macam ni kan? Ada orang yang berulang satu kata kata dan na bersatu kawannya. Walau na dengan berada. Kesalat kesalat di dalam tu mereka mendai mal, tu mereka mendai mal. Walau satu dan terang terang, walau

ስርዓቱን ለመሳተፍ የራ አስዋጽ ማድረግ ያስሰልጋል። ሥርዓቱ የምለው ሌላ እኛ የምንጓዙበት ሌላ ከሆነ አልተገናኘንም። ወይም በተሳሳተ መንገድ የሚሄድ ሰው ካሰበ ቦታ ሊደርስ እንደማይችል ሁሉ እኛ ከስርዓቱ ውጪ በሆነ በተሳሳተ መንገድ የምንሄድ ከሆነ እዚሔበት እናደሳ እደብሳለን ወይም ደግሞ ከምዚያሔ

ለዚህ ነው እ ለመስሃ የሚባለው እዚህ ነው። እና ስለዚህ እስኪ አነብ እና አንድ ንባብ ምን እንዳለውና እንደሌለው እንመለከታለን። መጀመሪያ ላይ እንደምታውቁት

मनुंगुरो का मताई के विदा उन का आप मारे कतराने से न तो देहा और आन्या गाय में आदम ये बिना उन का उन का मारे ये बिना उन का ये में अलर माने रखना इननी कोला ने आसों बदला हमको मेरा लोना तुम सुन बात को

ہنڈی کو اٹھا جا کے سب کاجل <سؤال> جلو مستد بچا ان میں نے بار کو کرنے سے نہیں یہ ہے بلٹ آج کی آہ ہم بلدی میں سے آج کی نے کھنیا بارا اور جوجی نے آج کی نے نہ بس کتنے میں آج کی بات بس کتنے میں آج کی بات میں بس کتنے میں آج کی بات میں

የእግዚአብሔር ሰላም አስተውሉ። የእግዚአብሔር ሰላም ከሚመገገዛሆንዘሰል ይሄ የእግዚአብሔር እኛት ነው። የእግዚአብሔር ሰላም የሚመጣነው እና ሰላም ለቤታችን ሰላም ለመንደራችን ሰላም ለሀገራችን ብለን የሚመጣነው እና የእግዚአብሔር ከእኛ ጋር ከሆነ ሰላምው ከእኛ ጋር ይሆናል እና የእግዚአብሔር ሰላም ሰላም እንፈልጋለን ብለን

میں جئی ہیں تہ mouldہ سوچے اور

زیادیلو یکر بلن زیادیلو تکت بلن حد بمون بلو حجی قبل بمون بلو حجی قبل لازمین اون بیدی آلو کلو زدر رالو سر آدم و یدو سر بلن یادر و حجی قبل نو بدن نفسی ایر کے رو بطا گیتا جیس مان گیتا بلا کر آنجا سو کردی آتی سلا آنجا سو آتی آتی مطا سو کردی آتی

biar dulu untuk baca sahaja. Hari ini adalah nelayan sahaja, orang sahaja.

ነገር ተደረገ እንጂ አይጠራጠርም፣ በማለት አበው ወይም የቤተክርስቲያን አባቶች ነገሩን በዜማ አራቶች እንጂ ምስጥሩና ንባቡ ትምህርቱ ይሄ ነው። የሚቀጥለው ሀሌሉያ ይላል። ሁላችሁም አስተውሉ። ሀሌሉያ ምን

ሁሉም ነገር የራሱ ሚዛን የራሱ መለከ አለ። እንግዲህ በቅዳሴ ጊዜ ይሄ በዜማ የምንለው ነው። ከዚህ በዜማ እንለዋለን። እንግዲህ ዜማ

ያሳያል ። ሰው በመስታወት ፊት ቆሞ በፊትም በግንባሩ በከንፈሩም በ

አስፈላጊ ያለበት ሁሉም ቅዱሳት ተጣይት የውስጥ ሰውነታችን ምን እንደምንመስል ስለሚያሳይ በዚህ መልኩ እንደ መስታወት የምንጠቀምበት ስለዚህ

اندلہ لیلوں جس اپنے سائیتی سامتو ہے سامتو ہے کہ سرنا رو جسی ترسو بارت حق دست لیلوں اب دیا ارتو میں ہی کھلکلنا اندلہ لیلوں فرقس کا من لگاتے ہیں آپ ارتو میں ہی یا لیلوں آت لیلوں یلما را

یہ نہیں یاد کرتے ہیں جی وہ بدتسیع ائے طرح رہا پھر چلے ائے طرح یعنی درے درسیع کو لے کے ائے طرح لے کر انا لو جی ہزاروں مستعنے لے لے با بہنوں بکتا نے جدا جدا اتر رہا ہے ان یہ نہیں لے سکتا میں اب اس

سب <سؤال> سے

Bila kamu tidak melakukan perkaraan Ini tak ada kata dia Dan tenang dia datang Kalau tak ada umur yang ditolak Aku salah Dan saat ini tak ada iman yang dapat Sungka telah lari Sungka telah lari

یہ نہ کتنا ملا نہیں مطلب کہ جن حضرات ملائی طرف جاتے ہیں چلے جاتے ہیں عالم انی ایک نے دیشستان یہن چن یا خینو

A. B. J. S. D. N. D. N. I. I. I. little small. Look at this. quote. strong. They said, the word has to be strong. They said, the word must havešeut be strong. The verb has to pun pahuh�� んorehanak khanoughan. Kalah is running at the perfection privilege. Man, tersebut, pegang atau my dengan

dan ayat yang berkumpul dengan anak adalah buat Allah Astro Mungkin dia akan sentai kau amat ini sama kelain Mungkin dia akan Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Kami sebabkan Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro Astro

ተጠናቀቅ ወደ ትክክለኛው ህይወቱ መጥራት ያስፈልጋል። ዚ ነው ይህንን የተናገሩትና እንግዲህ የአሳዘኛቸው ከሆነ አድርጉልን በሰማ ነው። እግዚአብሔር ይባርከን በህጉ በብዛቱ ጸንተን እንድንኖር ፈቃዱ ይሁንልን።